የኢትዮጵያ መንግስት ወደ ትግራይ ክልል ሰብአዊ ድጋፍ ማድረስ እንዳንችል አድርጎናል ሲሉ የዓለም ጤና ድርጅት ዲሬክተር ዶክተር ቴዎድሮስ አድሃኖም ተናገሩ። የመንግስት ኮሚኒኬሽን አገልግሎት በበኩሉ መግለጫው የህወሓትን ፕሮፓጋንዳ ያስተጋባ ነው ብሎታል። የአማራና የአፋር ክልል አመራሮች ደግሞ የዓለሙ ጤና ድርጅት ለቆመለት ሰብአዊነትና ገለልተኝነት አልተገዛም ሲሉ ከሰዋል። መስፍን አራጌ ዝርዝሩን ይዘዋል። ሰባት ሚሊዮን ህዝብ የሚኖርበት ክልል ከአንድ ዓመት በላይ ሙሉ በሙሉ በከበባ ውስጥ ሆኗል ያሉት የዓለም ጤና ድርጅት ዳይሬክተሩ ዶክተር ቴድሮስ አድሃኖም በዚህም ህዝቡ ምንም አይነት የምግብ አቅርቦት፣ የህክምና፣ የኤሌክትሪክ፣ የቴሌፎንና የመገናኛ አገልግሎት እንደማያገኝ ተናግረዋልበመድኃኒት አቅርቦት እጥረት ምክንያት ሰዎች እየሞቱ ነው። በምግብ እጥረትም እንደዚሁ ብዙዎች ህይወታቸውን ያጣሉ። ከዚያ በላይ በየቀኑ የሚሰነዘረው የድሮን ጥቃት ሰዎችን እየገ ይከተለ ነው። በጉዳዩ ላይ መግለጫ ያወጣው የመንግስት ኮሚኒኬሽን አገልግሎት ግን መንግስት ለትግራይ ህዝብ ባለው ውግንና የአማራና አፋር ክልሎች ደግሞ ለትግራይ ክልል ባላቸው አጋርነት የተራድኦ ተቋማት 10 1107 እርዳታ የያዙ ከባድ የጭነት ተሽከርካሪዎችን ወደ ትግራይ እንዲያስገቡ አድርጓል ብለዋል። ይሁን እንጂ 1010 ከባድ ተሽከርካሪዎች ወደ መጡበት መመለስ ሲገባቸው የህወሀት ኃይሎች ለሰራዊት ማጓጓ ዣነት ተጠቅመባቸዋል ሲል ከሷል። ጦርነት በሚካሄድበት የትግራይ አቅራቢያ በሚገኘው አፋር ክልል የአዳአር ወረዳ መንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ የሆኑት አብዷሊ በበኩላቸው ለትግራይ የምግብ ድጋፍ ማድረስ አልተቻለም የሚለውን የዶክተር ቴድሮስን ወቀሳ አጣጥለውታል። የዓለም ምግብ ፕሮግራምን ጨምሮ የተለያዩ አካላት ወደ ትግራይ በአፋር አባአላ በኩል የምግብ እርዳታ ሲጓጓዝላቸው ቆይቷል ነው የሚሉት ኃላፊው በቅርብ ጊዜ በአካባቢው ያለውን ሁኔታም ዓለም ያውቀዋል ነው ያሉት። መጀመሪያ እርዳታ ወደ ትግራይ ክልል የሚገባበት አማራጭ መንገድ የለም። ለምን በባህላ በኩል ያለው ጦርነት ራሳቸው ከፍተው በባህላ በኩል ጦርነት እያካሄዱ ነው። እነሱ በቆቦን በኩል ጦርነት እየተካሄደ ነው። እናስገባ ቢባል እንኳን ማለት ነው። ሁሉም መግቢያ በሮቹ በአፋር በኩል ነበር። እስከ ዛሬ የሚገባላቸው እርዳታዎቹ በዛ በኩል ራሳቸው ጦርነት ከፍተው ወረራ አድርገው በባህላ መን- ከተማ ላይ ማለት ነው እስቲል እስካሁን በመድፍ እየደበደቡ ስለሆነ እርዳታ የሚገባበት አማራጭ የለም እና እሱ ያው ለህወሓት ፕሮፓጋንዳ ነው የሚያደርገው እንጂ የጦርነት ቀጠና እንደሆኑ ያውቃል። የመግቢያ መንገዶቹ በሙሉ ቴድሮስ አድሃኖም ራሱ ማለት ነው ዶክተር ቴድሮስ ባስተላለፉት መልዕክት ጦርነት ባለባቸው አካባቢዎች ድርጅታቸው ለመንቀሳቀስ ጥያቄ አቅርበው በአማራና በአፋር እንዲንቀሳቀስ ወደ ትግራይ ግን እንዳይገባ ተደርጓል ብለዋል። ስ ስ ትግራይ ከዓለም ጤና ድርጅት በኩል ወደ ትግራይና ሌሎች በግጭቱ ጉዳት ለደረሰባቸው የአማራና አፋር አካባቢዎች መድኃኒት ለማስገባት እንድንችል ጥያቄ አቅርበን ለአማራና አፋር ሲፈቀድልን፣ ለትግራይ ግን ተከልክለናል። የጠቅላይ ሚኒስትር ጽሕፈት ቤትን የውጭ ጉዳይ ሚኒስትርንና ሁሉንም የሚመለከታቸው አካላት ጠይቀናል፣ ፈቃድ ግን አላገኘንም። በተለይ ከሐምሌ ወር ጀምሮ የዓለም ጤና ድርጅት ምንም አይነት የሕክምና ድጋፍ እንዲያደርግ አልተፈቀደለትም። ም የአማራ ክልል አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚሹ አካባቢዎች ማስተባበሪያ ኮሚሽን ኮሚሽነር ዘላለም ልጅ አለም ግን ከዳይሬክተሩ የተለየ አስተያየት ነው የሰጡት። ከዓለም ጤና ድርጅት የደረሰ ድጋፍ አለመኖሩን በማስታወስ ስድስት ወራት ጠላት በክልላችን በሚቆይበት ጊዜ ምንም አይነት ሰብአዊ ድጋፍ የትኛውም የዓለም ዩኤን ኤጀንሲን በለው ኢንተርናሽናል ኤን ጂኦን በለው ምንም አይነት ድጋፍ አላደረገም። የምግብ ብቻ ሳይሆን የጤና አገልግሎት ተቋርጧል። አንድም ለህብረተሰቡ የሚያስፈልጉ ለምሳሌ ቲቢ በሽተኞች አሉ። ተመሳሳይ የስኳር በሽተኞች አሉ። ደም ግፊት ችግር ያለባቸው ህብረተሰብ ክፍሎች አሉ። ለእነዚህ የሚሰጠው መድኃኒት ሙሉ በሙሉ የተቋረጠበት ሁኔታ ነው የነበረውና፣ ይህንን ችግር ለመሻገር የትኛውም የዓለም አቀፍ ረድኤት ድርጅት ወይም ደግሞ የዓለም የጤና ድርጅትን ገብቶ ድጋፍ ያደረገበት ሁኔታ የለም። ድጋፍ አለመድረግ ብቻ ሳይሆን ድጋፍ አለመድረጉን በተደጋጋሚ ጥያቄዎችን እያነሳን ይህን ጥያቄ ምላሽ ለመስጠት በጎ ምላሽ ያገኘበት ሁኔታ የለም። ስለዚህ የተባበሩት መንግስታት ድርጅት ተቋማትም ገለልተኛ ሆነው እዚህ ክልል ላይ ተገቢውን ድጋፍ እያደረጉ ያልነበረበት ሁኔታ ነው ያለው። ሁኔታውንም ሲዋግዙ አልተሰሙም። የአዳአር ወረዳ መንግስት ኮሚኒ ኮሚኒኬሽን ጉዳዮች ኃላፊም በጦርነቱ የከፋ ጉዳት በደረሰበት ወረዳቸው ውስጥ የዓለም ጤና ድርጅት ያቀረበው ምንም ነገር የለም ሲሉ ይሟገታሉ። እኔ ባለሁበት አሁን አዳር ወረዳ ካሰጊታ ግንባሬት ሲባል የነበረው ስሰማ ከነበረ ማለት ነው፣ እዛ ቦታ ላይ አራት ቦታ አስፍረናል። ህዝቡም ከጦርነቱ የተፈናቀሉትን ከደብሌዎቸው የመጣ እርዳታ እኔ አላየሁም፣ አንድም ካርቶን የለም። ወርልድ ፉድ ሁለት መኪና ሶስት መኪና ይቻለው ምግብ ማለት ነው የዓለም ምግብ ድርጅት አቶ አብዱ እንደውም በአካባቢው ካለው አሳሳቢ የጤና ችግር አንፃር አለም አቀፉ የጤና ድርጅት ለአካባቢያቸው ትኩረት አለመስጠቱን በማውሳት ወቅሰዋል። አሁን ወረርሽኝ እየተከሰተ ነው። ህፃናቶች ደግሞ በየቀኑ መሬት ላይ ወድቀው በቀሩ ፈንጂዎች እየተጎዱ ነው። ስለዚህ ነገር ምንም ምንም ያለው ነገር የለም። ይሄ ተቋም ዶክተር ቴዎድሮስ አድሃኖም በኢትዮጵያ መንግስት በኩል የተወሰደው እርምጃን የኮነኑት በሃያ አንደኛው ክፍለ ዘመን የማይጠበቅ በማለት ነበር። በሀያ አንደኛው ክፍለ ዘመን መንግስት የራሱን ህዝብ ምግብ መድኃኒትና ለመኖር የሚበጁ ድጋፎችን እንዳያገኙ ይከለክላል ተብሎ አይታሰብም። ኮሚሽነር ዘላለምና አቶ አብዱ በበኩላቸው የዓለም ጤና ድርጅትም ሆኑ ዳይሬክተሩ ቃል የገቡለትን ሰብአዊነት በገለልተኝነት አላገለገሉም ብለዋል። በቀበሌ ከምትገኘው የጤና ኬላ ጀምሮ እስከ ትልልቅ ሆስፒታሎች ድረስ የሚችለውን ዘርፏል፣ መውሰድ የማይችለውን ደግሞ አገልግሎት እንዳይሰጥ አድርጎ ያወደመበት ሁኔታ ነው ያለ። ይህን እንግዲህ መላው የዓለም አቀፍ ተቋማት በግላጭ የሚያውቁት ሀቅ ነው። ይህንን እንኳን ሲያወግዙ አይሰሙም። በተመሳሳይም አሁን ጠላት ከወጣ በኋላ እነዚህ አካባቢዎች ከፍተኛ የሆነ መድኃኒት ችግር አገልግሎትን ለማስጀምር የሚያስችል ቁመና ላይ አይደሉም የጤና ተቋማቶች። መልሱ ለማቋቋም እንኳን የዓለም የጤና ድርጅት አንድም አስተዋጽኦ እያበረከተ እያበረከታለ በሚሊ ሚትሪክቶን የሚመት የመድኃኒት ቁሳቁስና መድኃኒቶችን ነው ህወሀት ወረራ ባካሄደባቸው በሙሉ የዘርፈው ወደ ትግራይ ያሸሸው ማለት ነው። በእና ቦይ ስብሀት የህወሀት አባላቶች በይቅርታ መፈታታቸውን አለም አቀፍ ተቀባይነት ያገኘውን ሀገሪቱ የወሰነችውን ውሳኔ አጀንዳ ሽፍት ለማድረግ ነው እንጂ ስለተዘረ ያለፉት መድኃኒቶች እና ስለወደሙ ሆስፒታሎች ግን ምንም ያልተነፈሰው ተቋም ማለት ነው። ዛሬ ላይ ትግራይ ውስጥ የመድኃኒት እጥረት አለ ብሎ መግለጫ መስጠቱ ከኋላው ምን አለ የሚል ጥያቄ የሚያስነሳ ነው። የመንግስት ኮሚኒኬሽን አገልግሎት ዛሬ ባወጣው መግለጫ መንግስት እርዳታ ወደ ትግራይ ክልል እንዳይገባ እያደረገ ነው በሚል የዓለም ጤና ድርጅት መግለጫ ማውጣቱ የህወሀትን ቡድን ፕሮፓጋንዳ ማስተጋባት ስለሆነ በመንግስት ዘንድ ፍጹም ተቀባይነት የለውም ሲል ገልጿል። ለአሜሪካ ድምጽ ሬዲዮ መስፍና አራጌ